ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጊው ነኝ የዛሬው ፕሮግራማችንን በማስተዋወቅ ጀምራለሁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዕለት ገቢ ግብር ተመላይ የተሰራው ስሌት አርባ በመቶ ያህሉ ችግር እንዳለበት አስታወቁ። የእኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢ ነው የለጠፉት አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላላየ ሰው ያስደነግጣል። ተመዝኖ ተመንዝሮ ተመንዝሮ ተመንዝሮ ሲመጣ በሁለት ሺህ በሦስት ሺህ ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተ። ይህ አንደኛው ስህተት ነው። ሁለተኛው ትልቁ ስህተት ስራው በሚሰራበት ጊዜ ሰብስበናል፣ አወያይተናል፣ እንደዚህ አድርገናል እየተባለ የውሸት ሪፖርት እየቀረበ ባለቤቱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፈው ሳምንት ከክልሎችና ከአዲስ አበባ ከተገኙ የንግዱ ማህበረሰብ አባላት በተገኙበት ንግግር አድርገው ነበር። ዝርዝሩን ይዘናል። አምስት ኢትዮጵያዊ ድምፃውያን ሌጎስ ናይጄሪያ በሚካሄደው በአፊርማ ዓመታዊ የሙዚቃ ሽልማት እጩ ሆነዋል። ዓለም ላይ የኢትዮጵያን የሙዚቃ ስዕል ዓለም ካርታ ላይ ማስቀመጥ አንድ አንድ ኮንትሪቢሽን አንድ አስተዋጽኦ ነው። በዚህም መጣመጣችታችን ትልቅ ደስ የሚል ነገር ነው። ሄኖክ መሐሪ ከታጩት ድምፃውያን መካከል አንዱ ነው፤ ይዘነዋል። ዛሬ ነሐሴ 15 ቀን ከ99 ዓመት በኋላ ለመጀመሪያ ጊዜ በተለያዩ የአሜሪካ ግዛቶች የፀሐይ ግርዶሽ ይሆናል። በሱም ዙሪያ ዝርዝር አለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። ዛሬ ነሐሴ 15 ቀን ከ99 ዓመት በኋላ ለመጀመሪያ ጊዜ በተለያዩ የአሜሪካ ግዛቶች የፀሐይ ግርዶች ነው ሊንከን ሲቲ ኦሬገን፣ በከፊል አይድሆ፣ ሞንታና፣ ወይሚንግ፣ ነበራስካ፣ አይዋ፣ ካንሳስ፣ ሚዞሪ፣ ኢለኖይስ፣ ከንታኪ ቴኒሲ ጆርጂያ፣ ኖርዝና ሳውዝ ካሮላይና በሚባሉ ግዛቶች ነው የፀሐይ ግርዶሹ የሚታየው። በናሽቪል በቴኔሲና በቻርሎትስቪል እንዲሁም በሳውዝ ካሮላይና በሳሌምና በኦሬገን ግርዶሹ በግዝበት ይታያል ተብሎ ይጠበቃል። የዩናይትድ ስቴትስ ባህር ኃይል አውዳሚ መርከብ ዩኤስኤስ ጆን ማኬን ከሲንጋፖር በስተ ምስራቅ ማ ማካላ ሰርጥ አካባቢ ከአንድ የንግድ መርከብ ጋር ተጋጭቶ አስር አሜሪካውያን መርከበኞች የደረሱበት መጥፋቱ ተገለጠ። አምስት መርከበኞች ተጎድተዋል። የዩናይትድ ስቴትስ ሰባተኛው የአየር ኃይል ክፍለ ጦር ዛሬ ባወጣው መግለጫ ሚሳኤል አውዳሚው መርከብ በአካባቢው ሰዓት ዛሬ ሊነጋጋ 12 ሰዓት ከ20 ላይ ነው ከላይቤሪያ መርከብ ጋር የተጋጨው። አደጋው የደረሰው የዩናይትድ ስቴትሱ መርከብ ወደ ሲንጋፖር ወደብ መደበኛ ጉዞ ላይ ሳለ መሆኑም ተዘግቧል። ይህ በእንዲህ እንዳለ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ምክትል የውጭ ጉዳይ ሚኒስትሩ አናቶሊ አቶኖቭ በዩናይትድ ስቴትስ አዲሱ አምባሳደር እንዲሆኑ ሾመዋቸዋል። ከዘጠኝ ዓመታት በላይ በዋሽንግተን የሞስኮ አምባሳደር ሆነው የቆዩት ሰርጌይ ኪስሊያንክ ይተካሉ። የዩናይትድ ስቴትስ የደህንነት መስሪያ ቤቶች ሞስኮ ባለፈው ፕሬዝዳንታዊ ምርጫ ዶናልድ ትራምፕ እንዲያሸንፉ ለመርዳት እጇን ከታለች ከሚል ድምዳሜ ላይ ደርሰው ባለበት በአሁኑ ጊዜ የሁለቱ ሀገሮች ዲፕሎማሲያዊ ግንኙነት ከቀዝቀ የጋዛው ጦርነት ወዲህ ባልታየ መልኩ አሽቆልቁሏል። ሩሲያ በምርጫችሁ አልገባውም ብላ ስታስተባብልን ቆይታለች። በናይጄሪያ ነውጠኛ ቡድን ቦኮ ሀራም የተጠለፉ ሴቶች እና ሕጻናት ወደ ማህበረሰቡ መልሳ ያቋቋመችው የመብት ታጋይ ሬቤካ ዳሊ የተከበረው የሰርጎ ቬሪያ ዲማሎ ድርጅት ተሸላሚ ሆናለች። ሽልማቱ ዛሬ በተከበረው የዓለም ሰብአዊ ቀን ለናይጄሪያዊቱ እንደተበረከተ ጠቅሳ ሊሳ ስላይን ጄኔቫ ከሚገኘው የመንግስታቱ ድርጅት የአውሮፓ ማዕከል ዜናውን አድርሰናለች። ዩናይትድ ስቴትስ በጊዜያዊነት ለመምጣት ለሚፈልጉ ሩሳውያን ከሚቀጥለው ረቡዕ ጀምሮ እስከሚቀጥለው አርብ እንደ አውሮፓውያን አቆጣጠር መስከረም አንድ ድረስ ለውጭ ሀገር ነዋሪ የሚሰጥ ቪዛ መስጠት ልታቋርጥ መሆኑን ሞስኮ የሚገኘው የአሜሪካ ኤምባሲ አስታወቀ። እርምጃው የተወሰደው የሩሲያ መንግስት የኤምባሲ አባላታችንን እንድንቀንልንስ ባስተላለፈብን ትዕዛዝ የተነሳ ነው ሲል ኤምባሲው አስታውቋል። ሩሲያ ያሉ የዩናይትድ ስቴትስ ቆንስላዎች ደግሞ የቪዛ ማመልከቻ ስራዎች ላልተወሰነ ጊዜ እንደማያስተናግዱ ኤምባሲው አስታውቋል። በመጨረሻም ባለፈው አምስት ባርሴሎና ውስጥ ሰዎችን በመኪና በመግጨት ጥቃት ያደረሱትን በማደል ላይ ያሉት የስፔን የካታላ ፖሊሶች ከከተማዋ አቅራቢያ በምትገኝ መንደር ላይ ያተኮረ ክትትል ላይ ናቸው። ዛሬ ለአቫንጋርዲያ የተባለው ጋዜጣ እንደዘገበው ከሆነ ፖሊሶች አላረጋገጡም እንጂ ዋናው የጥቃቱ ተጠርጣሪ ተይዟል በሚል ዘግቧል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ይቀጥላል። መስታወት አድራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር ወደ መጀመሪያ ወቅስ ከዘገባችን የምናልፈው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በእለት ገቢ ግብር ተመላይ የተሰራው ስሌት አርባ በመቶ ያህሉ ችግር እንዳለበት አስታወቁ። የግንዛቤ እጥረት የመረጃ እጥረትና ሌብነት መንግስታቸውን ዋጋ እያስከፈለው እንደሚገኝም ተናግረዋል። በህገወጥ ንግድ የተሰማሩ አካላትንም አስጠንቅቀዋል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። ጠቅላይ ሚኒስትሩ ባለፈው ሳምንት መጨረሻ ነሐሴ 14 ቀን 2009 ዓ ምረት በሸራተን አዲስ ላሊበላ አዳራሽ ወደ 1200 የሚደርሱ ከክልሎችና ከአዲስ አበባ የተገኙ የንግዱ ማህበረሰብ አባላት ጋር ውይይት አድርገዋል። በዚህ ወቅት ዋና የመወያያ ርዕሶች ሆነው ከቀረቡና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተቹባቸው ጉዳዮች መካከል ካለፈው ወር ጀምሮ ገኖ የወጣው ችግር የግብር ጉዳይ ነው። የዕለት ገቢ ግብር ተመርን በተመለከተ ጠቅላይ ሚኒስትሩ በመንግስት ዘንድ አለ ያሉትን እውነት በዚህ መልክ ገልጸውታል። የእኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህን ነው የለጠፉት። አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላላየ ሰው ያስደነግጣል። ተመዝኖ ተመንዝኖ ተመንዝኖ ተመንዝኖ ሲመጣ በሁለት ሺህ በሦስት ሺህ ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተተ። ይሄ አንደኛው ስህተት ነው ሁለተኛው ትልቁ ስህተት ስራው በሚሰራበት ጊዜ ሰብስበናል፣ አወያይተናል፣ እንደዚህ አድርገናል እየተባለ የውሸት ሪፖርት እየቀረበ ባለቤቱ ባለቤቱ በአግባቡ ሳይወያይ የታለፈባቸው ጉዳዮች ናቸው ዋጋ እያስከፈሉን ያሉት። ስለዚህ እዛ አካባቢ የመረጃ እጥረት የግንዛቤ እጥረት የፈጠራቸው እና ሌብነት ተደምሮበት የፈጠራቸው ችግሮች በርከት ይላሉ። በእኛ ግምገማ ወደ አርባ በመቶ የሚጠጋው የቀን ገቢ ግብር ትመና ችግር እንዳለበት አውቀናል። ከዚህ በማስከተልም ጠቅላይ ሚኒስትር ኃይለ ማርያም ተፈጽሟል የተባለውን ስህተት ለማስተካከል በተለይ በአዲስ አበባ ከተማ እርምጃዎች እየተወሰዱ እንደሚገኙ ገልጸዋል። በሳቸው አባባል የአዲስ አበባ ከተማ አስተዳደር ካቢኔ በአጠቃላይ እንዲሰማራ ተደርጓል። ከንግዱ ሕብረተሰብ ጋር በየጊዜው እየተወያየም ተቀምጧል ባሉት መመሪያ መሰረት መፍትሄ ለመስጠት እየተሞከረ ነው። በሌላ በኩል ደግሞ የማኒፋክቸሪንግ ወይንም የፍብረካ ኢንዱስትሪውን ጨምሮ ለተለያዩ የኢንዱስትሪ ዘርፎችና የመሰረተ ልማት አገልግሎቶችን የማግኘት ችግርም ተነስቷል። ጠቅላይ ሚኒስትሩ በአሁኑ ነባራዊ ሁኔታ መንግስታቸው መፍትሄ ነው ያለውን አመልክተዋል። ለምን ነው መንግስት ኢንዱስትሪ ፓርኮች እና ኢንዱስትሪ ክላስተሮች ያስፈልጉናል ብሎ ሽንቱን ገትሮ የሚለፋው? ኢንዱስትሪዎች በተበታተኑ መጠን መሰረተ ልማት ለማቅረብ ስለማንችል ነው። ምንም ያክል ብንንጠራራ መብራት በየቦታው ማቅረብ አንችልም። አሁን ባለን አቅም አንችልም። ምንም ያክል ብንንጠራራ የፍሳሽ አገልግሎት በአንድ ባልተማከለ ሁኔታ የሚበተን ፍሳሽ መሰብሰብ አንችልም። ስለዚህ በየሰፈሩ መሬት አግኝተናልና ፋብሪካ አቋቁመናልና መብራት አምጣ ካላችሁን አንችልም ነው ምንለው ከተበታተነ ሁኔታ እየለማ ላለውም ወደፊት ለሚለማውም ከኢንዱስትሪ ፓርኮች ጋር ተመሳሳይ የሆነ ማትጊያ ይሰጥ ብሎ ምክር ቤቱ የጠየቀውን አይሰጥም ነው መልሱ። ያለን አማራጭ ወደ ኢንዱስትሪ ፓርክና ክላስተር የምትመጣ ከሆነ ይሄው ና መሳቢያ ነው። ሌላ ቦታ እንዳይመኝ መሳቢያ ነው። ለራሱም ጭምር ማለት ነው ለራሱ ለአልሚውም ጭምር ወሳኝ ስለሆነ ማለት ነው። በዚህ መድረክ ሌላው ጎልቶ የወጣው ጉዳይ የኮንትሮባንድ ወይንም የሕገ ወጥ ድንበር ተሻጋሪ ንግድ ችግር ነው። በተለይ ለሀገሪቱ ከፍተኛ የውጭ ምንዛሪ በማስገኘት ለአመታት የሚታወቀው ቡና ከባድ አደጋ የተጋረጠበት ይመስላል። ጠቅላይ ሚኒስትሩ የሰሞኑን የሱዳን ጉብኝታቸውን ተመክሮ በማስታወስ ስም ሳይጠሩ በዚህ ሕገ ወጥ ድርጊት ተሰማርተዋል ላሏቸው አካላት ጠበቅ ያለ ማስጠንቀቂያ ሰጥተዋል። በቅርቡ ሱዳን ነበርኩ አብዛኛው ሱዳን የሚገባቡ እና ኮንትሮባንድ ወደ ማዕከላዊ ገበያ ሀምሳ በመቶ የሚሆነው ነው የሚመጣ ወይ ስልሳ በመታ የሚሆነው ነው የሚመጣው። ሌላው እየሄደ ያለው ይሄን የሚያስኬዱት አንድ እግር ማዕከላዊ ገበያ አንድ እግር ሱዳን ላይ ያስቀመጡ ሰዎች ናቸው። ሁለቱንም የሚሰራው አንድ ሰው ነው ወይ ደግሞ አንድ ቡድን ነው። ስለዚህ እሱን እናስተካክል የሚል እምነት አለን። ባይሆንም ግን እናስተካክላለን። አንድ ጠንካራ የኮንትሮባንድ ቲም አቋቁም ያለው አከርካሪ ሰብረንም ቢሆን እናስተካክላለን። በልመና ብቻ የሚሆን ነገር እንደሌለ ይታወቃል። በንግድ ላይ አሁን እያጠናን ነው ያልኩት ከዚህ ተነስቶ ነው። እጃችሁን ሰብሰብ ኋላ ልጄ፣ ባለቤቴ፣ ንብረቴ የሚባል ነገር የለም። የዕለት ገቢ ግምትንና የዓመታዊ ግብር ተመንን ተከትሎ በዚህ ዓመት በአዲስ አበባም ሆነ በሌሎች አብዛኞቹ ሀገሪቱ ክፍሎች ከፍተኛ ችግር መከሰቱን የመገናኛ ብዙኃን ሲዘግቡ ቆይተዋል ችግሩን ተከትሎም የንግዱ ማህበረሰብ አባላት አገልግሎታቸውን እስከ መዝጋት የደረሱ እንደነበሩም ይታወቃል። የአሜሪካ ድምፅ ሬዲዮ በዚህ ረገድ የተለያዩ ዘገባዎችን ማቅረቡ አይዘነጋም። መለስካቸዋማ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው ዛሬ ከ ዘጠና ዘጠኝ አመታት በኋላ ለመጀመሪያ ጊዜ በተለያዩ የአሜሪካን ግዛቶች የፀሐይ ግርዶሽ ይሆናል። ኢሎኖይስ ግዛት ላይ የፀሐይ ግርዶሹ የሚቆይበት ጊዜ ሁለት ደቂቃ ከ44 ሰከንድ ረዥሙ ጊዜ ሆኖ ይመዘገባል። ከ12 ሚሊዮን በላይ ሰዎች የፀሐይ ግርዶሹ በሚያልፍበት መስመር ላይ ይኖራሉ ተብሎ ይገምታል። በአመታት አንድ የሚከሰተውን የፀሐይ ግርዶሽ በአይን ለመመልከት በአሽር ሺዎች የሚቆጠሩ ሰዎች በየግዛቶቹ ተገኝተዋል። ከዚህ በኋላ የፀሐይ ግርዶ ነጋዴዎች በዩናይትድ ስቴትስ ይከሰታል ተብሎ የሚጠበቀው እንደ አውሮፓውያን አቆጣጠር በ2024 ነው። ከቴክሳስ ወደ መካከለኛው ምዕራብ ግዛቶች እንዲሁም ኒውዮርክ፣ ኒው ኢንግላንድ፣ ኒው በርንስዊክ እንዲሁም ካናዳን ያካልላል ተብሎ ነው የሚጠበቀው የሚቀጥለው የፀሐይ ግርዶች ማለት ነው። በዚህ ጉዳይ ላይ ባልደረባችን ሰለሞን አባተ ሳን ፍራንሲስኮ ይገኛል። እንዲሁም ኢንጂነር ተሻገር ተስፋዬ የቶሎሱድ የግል ኩባንያ ኃላፊ ናቸው። በዚህ ጉዳይ ላይ እንግዲህ ማብራሪያ ይሰጡናል። ሰለሞን እንደምናልከ ከሰለሞን ልጀምር። ጤና ይስጥልኝ። መስታወት እንደምንድን ናቸው እንደምናመሻቸው? እንዴነ እንግዲህ አሁን የት ነው የምትገኘው? ሳን ፍራንሲስኮ አልኩ እንጂ እንግዲህ የት ጋር እንደምትገኝ በደንብ ሳን ፍራንሲስኮ መሀሏ ላይ ነው ያለሁ ሳን ፍራንሲስኮ እምብርት ላይ ነው ያለሁት። እና ልክ እንደገለጽሽው የዚህ የፀሐይ ግርዶሹ ትዕይንት ክስተት አሁን እየታየ ነው ያለው። እዚህ እናንተ ጋር ዋሽንግተን ዲሲ ላይ ገና አልጀመረም፣ አልጀመረም። እዚህ ግን ልክ አሁን በደወልሽበት ሰዓት አሁን ዋሽንግተን ላይ ከ ቀኑ ሰባት ሰዓት ከአስራ አራት አስራ አስራ አምስት ደቂቃ ሊሆን ነው እዚህ ሳን ፍራንሲስኮ ከጠዋቱ አራት ሰዓት ከአስራ አራት ደቂቃ ነው ያለው አሁን ልክ ያለንበት ሰዓት፣ በአጋጣሚ የፀሐይ ግርዶሹ ከፍተኛው ደረጃ ላይ እየደረሰ ያለበት ሰዓት ነው። ወደ ሰማንያ ከመቶ አካባቢ የሚጠጋ ሽፋን ነው ያላት። ሰው በጎዳና ላይ ተሰብስቦ እያየ ነው እያስተዋለ ነው ያለው እና ይህንን በፌስቡክም አሁንም አሁን እያስተላለፉኝ ስለሆነ ከአንቺ ጋር ከተለያዩኝ በኋላ ወደ ፌስቡክ ገጻችን ገብተው ሰዎች ማየት ይችላሉ፣ ምን እንደሚመስል። አዎ እኛም እዚህ በቴሌቪዥን በሴኔን እያየ ነው ነው የምንገኘው። እንግዲህ ሳን ፍራንሲስኮ ይህንን የፀሐይ ግርዶሽ ለመመልከት በርካታ ሰዎች እንደተጓዙ ነው የሰማ ነው። እስቲ ያለውን ሁኔታ ንገረን። አሁን እዚህ አየሽ በጣም ብዙ ሰው ነው ያለው። እንደውም የፀሐይ መነፅር የኤክሊፕስ ወይም የግርዶሽ መነፅር ለመግዛት ሰው በጣም ብዙ ችግር ላይ ወድቋል ባልሽ መሰረት ከአንድ ወር በፊት የመነጽር አቅርቦታቸውን መጨረሳቸውን ነው የነገሩኝ ተዘዋውር የጠየኳቸው አንዳንድ ሱቆች እዚህ በነገራችን ላይ ቅድም የገለጽሻቸው ኢንጂነር ተሻገር ተስፋዬ እዚሁ ነዋሪ ናቸው ሲሊኮን ቫሊ ነው ያሉት አሁን የሚገኙት ማውንተን ቪው ነው ቴክኖሎጂስት ናቸው ስራ ፈጣሪ ናቸው እሳቸውንም አግኝቻቸው ነበር በቅርቡ እና አሁንም መስመር ላይ ይገኛሉ ጤና ይስጥልኝ ኢንጂነር ተሻገር እንደምንድን ነው ሰላም አቶ ሰለሞን እንደምን አለ እግዚአብሔር ይመስገን። እንደምን አረፈዱ። እየተከታተሉ ነው አሁን ያለውን የግርዶሽ ሁኔታ። የሆነች ትንሽ ከሳጥን የተሰራች ማያ ዘዴ ተጥሬ በእሷ እየተከታተልኩ ነው። ልክ ነው፣ መነጽር ማግኘት በጣም ከባድ ነው እዚህ አካባቢ፣ ቀደም በጣም አስቸጋሪ ነው። ልክ ነው። አዎ፣ ምንድን ነው አሁን በእርግጥ ሰማዩ ጭጋጋማ ነው፣ ደመናማ ነው። ነገር ግን ትታያለች አሁንም፣ ቢሆን ፀሐዩም ግርዶሹም በደንብ በግልጽ ይታያል እና ምንድነው እየተከታተሉ እያስተዋሉ ያሉት ምንድነው ስሜቶ? በአጠቃላይ በእውነት ከጻፍ ጀምሮ ያው ሲኤንኤን እና ፌስቡክ ላይ እና ናሳ ዌብሳይት ላይ ስንመለከት ነበረ የካሊፎርኒያ አሁን ያለንበት ሳንፍራንሲስኮ በኤሪያ ሰባ አምስት በመቶ ነው ግርዶሹ የሚሆነው ተብሏል። ግን ውጭውን በምታየው ጊዜ ትንሽ እንግዲህ ሳንፍራንሲስኮ እንደምታየው ጭጋጋማ ይመስላል፣ ግን ደግሞ ፀሐይ አለ ደግሞ ሰማይ ላይ ደግሞ ጭጋግ የለም እና ትንሽ በቃ እንዴት ነው ትንሽ ለየት ያለ ነገር ነው እንግዲህ የሚታየው። አው ልክ ነው። አሁን እንደምመለከተው እዚህ አዲስ አበባ ላይ ወደ ምሽት ሊቃረብ አካባቢ ያለ ሁኔታ ነው የማየው። የሙቀቱ መጠንም እንደዚሁ እየወረደ ነው ያለው ወደ ስድሳ ወደ ስድሳዎቹ ውስጥ ነው ያለው አሁን በዲግሪስ ፈረናሀይት። በዲግሪ ሴልሽስ ደግሞ ወደ አስራ አምስት አስራ ስድስት ዲግሪ ሴልሽስ አካባቢ ነው ሙቀቱ እና ትክክል ነው እንዳሉት ትንሽ ጭጋጓስ አስቸጋሪ ቢሆንም ለማየት ጥሩ ነው ያለው። ኢንጂነርን እኔ መጠየቅ የምፈልገው ነገር ምንድን ነው፣ በርካታ ማስታወቂያዎች እየወጡ ነበር በየድረገጾች ላይ ፀሐይዋን ቀጥታ በአይናችሁ እንዳትመለከቱ በካሜራም እንዳታነሱ የሚል ነገር ነበር። እስቲ የሚያመጣውን ችግር ይንገሩኝ እንደው አጠር አድርገው ካላስቸገር፣ እንትን ፀሐይ በማንኛውም ጊዜ ያው በአይን መታየት የለበትም የሚባልበት ምክንያት ጨረሩ እንትን ጨረሩ በጣም አይንን በሚጎዳ መንገድ ነው። በኤክሊፕስ በሚኖርበት ጊዜ ሰዎች ኤክሊፕሱን ለማየት ሞር አተኩረው ወደ ፀሐዩ እንዳያዩ የሚነገርበት ምክንያት፣ ስሜት አይኖረውም ወይም ህመም አይነት ምልክት አይኖርም እና ልክ ፀሐይ እንደሚታይ ሆኖ ግን ሬቲና የተባለውን የአይኑን ክፍል እንደሚጎዳውና እንደሚያቃጥለው ነው የሚናገረውና በጣም በጣም በጣም ብዙ ማስጠንቀቂያ ወጥቷል። ሀሲቦችም ይሄ ፐርመነንት ዳመጅ ያመጣል ተብሎ ስለሚጠበቅ እንዳታዩ ተብሎ በሰፊው ሲነገር ነበር። አዎ። በተጨማሪም በዚህ በግርዶሹ ጊዜ የአይናችን ብረት የሚዘጋጀው ለጭለማው ነው። በጣም ተከፍቶ ስለሆነ የሚቆየው፣ ልክ ድንገት ብርሃን በሚገባበት ጊዜ አሁን ኢንጂነር እንዳሉ ሬቲናውን ለጉዳት ሊያጋለጠው፣ የማየት ችግር ሁሉ ሊፈጠር ይችላል። ስለዚህ በተለይ በተለይ ህጻናት በተለይ ይህን ፕሮግራም እየተከታተሉ ያሉ በሙሉ ግርዶሽ ውስጥ ያሉ አድማጮቻችን ሙሉ ጥንቃቄ እንዲያደርጉ ነው የሚመከረው። እሺ፣ በጣም ነው የማመሰግነው። እንግዲህ ወደ ሰለሞን ልመለስ። ሰለሞን፣ ወደ ሳን ፍራንሲስኮ ለፀሐይ ግርዶሹ ብቻ አይደለም የሄድከው። ሌላ የሚሄድክበት ምክንያት አለ። ምንድን ነው? እሷን አጠራ አድርገህ ምክንያቱም ወጣቶችን ይመለከታል ብዬ ነው። ሌሎችም። አዎ ጊዜም ስለሌለሽ ሌሎቹም እንቅስቃሴዎች አሉ። እዚህ ያሉ ኢትዮጵያውያን ማህበረሰቦችንም እንቅስቃሴ ለመሸፈን ጥረት አደርጋለሁ። እነ ኢንጂነር ተሻገር ያሉበትም አካባቢ በሲሊከን ቫሌ ያለው የቴክኖሎጂ ሁኔታ ምን እንደሚመስል ምን እየሰሩ እንዳሉ እየጎበኘውኝ በተከታታይ ሰሞኑን አቀርባለሁ። ሲልከን ቫሊ ለማያውቁት ወጣቶች እንደው አጥር አድርገብት ገልጽልን። ማንን? ሲልከን ቫሊንን? ለማያውቁት ወጣቶች ሲሊኮን ቫሊ አሁን በቅርብ የተሰጠው ስም ነው። ሳንታ ክላራ ካውንቲ ወይም አውራጃ፣ ምናልባት ኢንጂነር ተሻገር የበለጠ ያውቃሉ ነዋሪ ስለሆኑ እና ምናልባት እሱ ትንሽ በአጭሩ ገለጽ ያደረጉለን። እሺ ኢንጂነር ንገሩን። ሲሊኮን ቫሊ የተባለው ያው አብዛኛው የቴክኖሎጂ አሰራርና ኩባንያዎች እዚህ ሰፈር ስላሉ ነው። ያው እንደምታውቁት ፌስቡክ፣ ጉግል የመሳሰሉ ትላልቅ ኩባንያዎች የተቆረቆሩት ወይም የጀመሩት ከዚህ ከሲሊኮን ቫሊ ነው እና በዩኒቨርሲቲዎቹ አማካኝነት ብዙ የስታንፎርድ ዩኒቨርሲቲ ላይ የካሊፎርኒያ ዩሲ በርክሊ ኢንፍሉወንስ ሰፈር ውስጥ አለ እና አብዛኞቹ ትላልቅ ኩባንያዎች ከዚህ ስለጀመሩ ሲሊኮን ቫሊ አሉት። ያው ከሲሊኮን ስወነፍ ኤለመንት ለቴክኖሎጂ የሚያስፈልግ እና በዛ ምክንያት ነው እና የቴክኖሎጂ ማዕከል እና በዓለም ላይ የታወቀ ቦታ ነው እንግዲህ እሺ፣ በጣም አመሰግናለሁ። እንግዲህ ኢንጂነር ተሻገርን ሰሞኑንም ይዣቸው በስፋት መለሳለሁ ወይ ሰፋ ያለ ማብራሪያ የሚሰጡናል። አመሰግናለሁ። አመሰግናለሁ ሰለሞን። አመሰግናለሁ ኢንጂነር። መልካም ቀን። መልካም ቀን። ደና ቆዩ። በከምሽቱ ሶስት ሰዓት ላይ ተጨማሪ ዘገባዎችን ይዤ መለሳለሁ። እሺ፣ እንጠብቃለን። መልካም ምሽት። መልካም ምሽት። እንግዲህ አድማጮቻችን እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። አስራ ሶስተኛው ዓመታዊ የመላው አፍሪካ ምርጥ ድምፃውያን ሽልማት በሌጎስ ናይጄሪያ፣ ከአንድ ወር ከግማሽ በኋላ ይካሄዳል። አምስት ኢትዮጵያውያን በዘንድሮው የአፊርማ የሙዚቃ ሽልማት ላይ እጩ ሆነዋል። በባህላዊ ዘፈን ሀመልማል አባተ፣ በምርጥ የወንድ ድምፃዊ ክብሮን ብርሃኔ፣ ስንሻው ለገሰ፣ ሄኖክ መሀሪና ዋይና ወንደሰን ደግሞ በሴት ምርጥ ድምፃዊ ናቸው። ከእጩዎቹ መካከል ሄኖክ መሀሪን አነጋግረነዋል። ከስፔን በጋቢና በቅርቡ በስፔን የተካሄደው የሳንስፕላሽ ሮቶቶም የሬገ ሙዚቃ ፌስቲቫል ላይ ስምንት ድምፃውያን እንዲሁ ተመርጠው ሁለት መድረኮችን ተጫውተው ተመልካችን አስደምመው ወደ ኢትዮጵያ ተመልሰዋል። ከሄኖክ ጋር የስፔን ቆይታቸው ምን ይመስል ነበር? ከዛ ጀምረን ስለ አፌርማ አውርተናል። እንግዲህ ስፔን የተካሄደው ፌስቲቫል እንዴት እንደነበረ በመግለጽ ይጀምራል ሄኖክ። እንግዲህ ስፔን ከማድሪድ የአራት የአምስት ሰዓት በባስ ነርሰን በኔ ካስ የምትባል ባህር ዳርቻ ያለች ከተማ ነች፣ ወጣ ያለች። እዛ ነበር ፌስቲቫሉ። ኦገስት አስራ አንድ እዛ ደረስን። ከዛ በአስራ ሁለት የመጀመሪያው ሸዋችንን አደረግን። በጣም የሚገርም ነበረ የህዝቡ አቀባበል። ምንም አማርኛ የማያዳምጥ አውሮፓውያኖች ከተለያየ የዓለም የመጡ ሰዎች ናቸው የታደሙትና በጣም የሚገርም ጊዜ ነበረን። በአስራ አራት ደግሞ የሁለት ሰዓት ረዘም ያለ ሾው ሰጠን። ጥሩ ውደት የታየበት በጣም ቆንጆ ሰው በጣም ኢንጆ ያደረገበት እንደውም ሳይጠግቡት ጨርሰን እንደ ጨረስን የተሰማን ምክንያቱም ሞር እያሉ መጠየቅ እስኪጀምር ድረስ መጨረሻ ላይ በጣም አስደስተናቸዋል። እኛም በጣም ቆንጆ ሾው ሰጠን። በጣም ደስ ብሎን በቃ ጨፍረን የገለጽ ነው መጨረሻ ከሾው በኋላ እና ላስት ታይም እንደነገርኩሽ ሆል ኮንሰፕት ነገር እያሉ ምንድን ነው ልክ ካምፕ ያደርጋሉ ሰመር ላይ ከቤታቸውን ትለው ወጥተው በቃ ድንኳናቸውን ይዘው ካምፕ ያደርጋሉ። እኛም ደሴንቲንግ ሆቴልም አልፈለግንም ከእነሱ ጋር ድንኳን ድንኳን ተሰጠ። በአንዱ በሙሉ ሶስት አራት ሁለት እየሆንን ሙዚቃ ከመጫወቱ ባሻገር በጣም ደስ የሚል ጊዜ ነበር ያሳለፍነው። ለዛም ነው ዋይፋይም ኢንተርኔት ኮኔክሽንም አልነበረም ምንም ኮሚኒኬት ማድረግም ያልቻለው ለዛ ነው እና ወይም በአጠቃላይ በጣም ሰክሰስ ስለነበረ ሾው ነው። ኢትዮጵያን በደንብ ፕሬዘንት አድርገናል በየዘፈኖቻችን መሀል ባህላዊ ጭፈራችንን በቃ የመጨፈር ለማሳየት ሞክረናል። እና በጣም በጣም ተደምሞ ነበር ሰው። በጣም ደስ ይላል እንግዲህ ከዚህ ከሙዚቃ ከማሳየቱ ወይም ሙዚቃችሁን ከማስደመጡ በላይ ደግሞ ከተለያዩ ከዓለማችን ሀገራት የመጡ የሬጌ ሙዚቃ አቀንቃኞች ወይም ድምፃውያን ወይም ሙዚቀኞች ጋር የመገናኘት የማውራት ልምድ የመለዋወጥ እንደሚኖራችሁ ነበር ባለፈው ያወራ ነው። እንግዲህ የነበረን ቆይታ ምንድን ነው እያንዳንዷ እንቅስቃሴ የሳውንድ ቼክ ፐብሊሲቲ ጊዜ ነበረና የሮቶቶም ኦርጋናይዘሮች ያዘጋጁልንን የፕሬስ ሪሊዝ መድረኮች፣ የሬዲዮ የቴሌቪዥን ኢንተርቪው ጊዜያቶችም እኔ እንደ ማኔጀርነቴም በጣም እንጌዝ የሆንኩት ኦፊሻሊ የሆኑ ፕሬስ ሪሊዞች ላይ ለምሳሌ የስቲል ፐልስ ፍሮንትማን እና ኪቦርድስ እነ ዴቪድ እኛ ጋራ ቴስቲሞኒ ለመስጠት ለምሳሌ የኢትዮጵያ ሙዚቀኞችን ለመጀመሪያ ጊዜ ነው የፌስቲቫል ሲያስተናግድ እነማን ናቸው? ዴቪድ እንዴት አመጣቸው? ወይም እንዲመጡ እንዴት ሪኮመንድ አደረግ ብለው እኛ መሀል ነበር። እሱም ከድምጻኖች እና የባንድ አባላት ለመስጠት መድረክ ላይ ባለንበት ሰዓት ዴቪድ ማን ነው? የስቲል ፐልስ እንግዲህ ስቲል ፐልስ የሚባል ትልቅ የሬጌ ባንድ አለ። ከበፈረንጆቹ ከአስራ ዘጠኝ ስድስት ሰባ ስምንት ውስጥ አካባቢ የተጀመረ ባንድ ነው። ወደ ሞርዛ ና አርባ ዓመት በላይ በጣም ትልቅ ጃይንት ባንድ ነው። በላ ለሚታወቃል ስቲል ፐልስ የእሱ ድምፃዊ ፍሮንት ከፊት ለፊት ሆነ የሚያቀነቀነው ዴቪድ፣ አዲስ አበባ ከኛ ጋራ ትንሽ ሙዚቃ ተጫውቶ ነበረ መድረክ ላይና በጣም ወዶን ኢንከሬጅ አድርጎ በቃ ስፔን እንገናኛለን ብሎ ነበር። ይሄ ለሚጠይቁት ጋዜጠኞችም ያለው አዲስ አበባ ባየኋቸው ጊዜ በጣም የወደድኳቸው ባንዶች ናቸው፣ በጣም የወደድኳቸው ሙዚቀኞች ናቸው። ስለዚህ ስፔን ተዘጋጁ ለእነዚህ ሙዚቀኞች በጣም ጥሩ ጊዜ ታሳልፋላችሁ ብሎ እኛን በመደገፍ ተስቲሞን ሰጠ። ብዙ ጋዜጦች ና የቴሌቪዥን ጣቢያዎች ለእኛ ያላቸውን ግምት ከፍ እንዲያደርግ አድርጓል። የእሱ የእሱ ንግግር ማለት ነው። ብዙ ሬዲዮች ና ቴሌቪዥኖች ተጋብዘን አጫጭር ቃለ ምልልሶችን አድርግ ያለ በጣም ደሰኞች ናቸው። በጣም የተጠበቁት በላይ ረክተዋል። ምክንያቱም አያውቁንም በጣም ሩቅ ነን ያለ ነው ለነሱ ለሬጌ ማርኬት ሬጌ ኢትዮጵያ ውስጥ በጣም እንደሚወደድም ብዙ ነገሮችን መናገር ነበረብን። ወደ ጥያቄ ስለሚሄድ ያው ሜይንሊ አርቲስቶቹን ቀጥታ ፊት ለፊት የማግኘት ድል ያጋጠመን ከስቲል ፐልሲ ጋር ከዴቪድ ጋር ነው የተረፈ። ሌሎቹ ግን ከማኔጀሮቻቸው ጋር፣ ከኤጀንቶቻቸው ጋር እና እንደዚህ ኢቨንት ኦርጋናይዝ ከሚያደርጉ ወሳኝ ሰዎች ጋር ግን በጣም ጥሩ ቆይታ አድርጌ ያለ ነው የበኩሉ ማለት ነው ኢቨን ሸሮቶቶም ሲ ኢ ኦዎች ጋራ አጫጭር ሚቲንግ አድርጌ ወደፊት ባለን ስራ ላይ ጥሩ መስመር ዘርግተን ተነጋግረን፣ አድሬስ ተቀያየርን እንዲሁም ያሉንን ሙዚቃ ስራዎች አቀብለን ነው የተመለስ። ነው የሚቀጥለው አመት እዛው ስፔን ነው የሚዘጋጀው። አሁን ምን አይነት ኮንሰርት አለ ኢቨን ሮቴቶ ምን ወደ አዲስ አበባ የማምጣት ንግግሮች ተጀምረዋል። ምክንያቱም ሚስተር ዋልተር ዚ ባለፈው እኛን እኛን ምንድነው ያገናኘን ከሮቴቶ ጋር አዲስ አበባ በዚ ያደረገ የጫገር ዜጋ ነው። አዲስ አበባ ላይ ትልቅ ስራዎችን እየሰራ ነው እና እሱ ወደ አዲስ አበባ እንዲመጣ ምክንያቱም ኢትዮጵያ በዓለም ላይ ያላት ስም ከፍተኛ ነው። ብዙ ከታሪክም ከባህልም ብዙ ነገሮች አንጻር ኢትዮጵያ ላይ ያኮንሰርት መዘጋጀቱ ትርጉሙ በጣም ጭሩ ይሆናልና ይሆናል እሱን ወደዚህ ለማምጣት ይዘን ሀሳብ አለ። እንግዲህ ስራቸውን እንደሚጀምሩ አስባለሁ። አሁን አዘጋጆቹ እና ኢትዮጵያ ላይ መምጣ ማለት ደግሞ ያ ብዙ ነገሮች አዲስ አበባ ላይ የሚቀጥለው አመት እናያለን ማለት ነው። ትልልቆችን አርቲስቶች በአንድ ጊዜ በሁለት ሳምንት ጊዜ ውስጥ ብዙ አርቲስቶች ፍጥር ፐርፎርም ያደርጋሉ ማለት ነው። ከዛ ባሻገር ብዙ ነገር ወደ ኢትዮጵያ ይመጣል ማለት ነው። ስለዚህ ትልቅ ትልቅ ነገር የምንጠብቀው አዲስ አበባ መምጣቱን ነው። አንድ አዲስ ነገር ደግሞ አለ። ሄኖክ ማሀሪ ፍቅር ይሻላል በምትለዋ አንዲት ነጠላ ዜማ በአፍሪማ እጩ ሆነሃል። እንግዲህ መርሲ። ያለፈው ባለፈው ማለት እንደዚሁ እወድሻለሁ በሚለው ዜማ አልበማችን ላይ ባለችው ዜማ በኢስት አፍሪካ ና ወይም ቤን ሶል አርቲስት በሚለው በመላው አፍሪካ ታች አሸንፊ ያለው አሁን ሁለተኛ ጊዜ ነው ስንታጭና ና አሁን ደግሞ ፍቅር ይሻላል፣ ከዚሁ አልበም ላይ ፍቅር ይሻላል ምርጥ የመላው አፍሪካ የሬጌራ ጋዳን ሶል ካተጎሪ እኔ እኔና በአንዴ በግሩፕ ታጭተናል። ይሄ ደግሞ በምስራቅ አፍሪካ ምርጥ ድምፃዊ በሚል ደግሞ በዚሁ ዘፈን ታጭቻለሁ ና ሁለት የደብል ኖሚኔሽን ነው። ባለፈው መብላታችን ሌላ ኤክሳይትመንት ነበር። አሁን ግን በጣም ትልቅ ፎከስ ወደ ምስራቅ አፍሪካ እየሄደ ነው። እነሱም እንዳሉት ማለት ነው። ይሄ ምንድን ነው እንግዲህ ዓለም ላይ የኢትዮጵያን ሙዚቃ ስዕል ዓለም ካርታ ላይ ማስቀመጥ አንድ አንድ ኮንትሪቢሽን አንዱ አስተዋጽኦ ነው። በዚህ መምጣታችን ትልቅ ደስ የሚል ነገር ነው። መቼ ነው ያመለከትከው? ነበረው እንግዲህ የዛሬ ሁለት ወር ነው የተከፈተው። ጁላይ ኦገስት ሙሉውን ማመልከት ይቻል ነበረ። ኦፊሻሊ እነሱ ዌብሳይታቸው ላይ አፕሊኬሽን ወጥቷል። መውረድ የምትፈልጉ አድርጉ ይላሉ። የዛሬ አመቱም እንደዛ ነው ያደረግኩት። አሁን እስከ ኦገስት በጣል ሰጠት ጁላይ አስራ ሰባት ድረስ የመምረጥ እድል ነበር። ከዛ በኋላ ተዘጋ። አሁን ጁሪ አስራ ሁለት ትልቅ የሙዚቃ ሰዎች ያሉበት ጁሪ ተቋቁሞ እጪዎችን አስተዋውቀዋል። አሁን ደግሞ ወደ ኖቨምበር አስራ ሁለት ሌጎስ ላይ ነው አዋርድ የሚካሄደው። እሱን አክንድ ለማድረግ መበመንዳ አስራ ሁለት ወደ ሌጌ ሰው እሄዳለሁ ማለት ነው። በጣም እናመሰግናለን ሄኖክ፣ መልካም እድል ስሮበት እንደተሰጠ በቀለሙ ሰው ሲኩራራ፣ ትልቅ ሥራ እንደሠራ ፀጉሩን የቆጠረ ቁመቱን የጨመረ ሰው አሳየውን ምድር ላይ በራሱ ሁሉንም ቻይ እንደተሰጠ ሰው it looks around the set አፊርማ ዳት ኦርግ ላይ በመግባት ለኢትዮጵያውያኑ እጩ ሙዚቀኞች ድምጽ መስጠት ከዛሬ ጀምሮ አድማጮቻችን ትችላላችሁ። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ሳስተናግዳችሁ ያመሸሁት መስታወት አራጋው ነበርኩ ዝግጅታችንን ሲያቀናብርን ከቆየው ከሞክቢል ያበሮና ከስርጭት መሀንዲሳችን ሊናስ ሪሞኮስ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በጀመርነው ሙዚቃ ይሻላል ሁሉም እንሰናበታችሁ። ፍቅር ይሻላል ሁሉም ይበልጣል፣ ዘላለም ይዘልቃል። ፀጉሩን የቆጠረ ቁመቱን የጨመረ i was saying you light i saw you little child so you right as so to the